ጥያቄ 27 የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች በእኛ ላይ ያላቸው ሀቅ ወይም መብት ምንድን ነው? መልስ ልንወዳቸውና ልንወዳጃቸው እንዲሁም የሚጠላቸውንም ልንጠላ ነው። ይሁን እንጂ በእነርሱ ጉዳይ ድንበር አናልፍም። እነርሱም يا نبي صلى الله عليه وسلم مستو تشنا زرياوج انديهم هونوت يا هاشمنا يا المطلب لجلجوش ناتشو